መጽሐፈ መሳፍንት ምዕራፍ አስራ አንድ ገለዓዳዊውም ዮፍታሔ ጽኑዕ ኃያል ሰው የጋለሞታ ሴትም ልጅ ነበር። ገለዓድም ዮፍታሔን ወለደ። የገለዓድም ሚስት ወንዶች ልጆችን ወለደችለት። ልጆቿም ባደጉ ጊዜ የዮፍታሔን የልዩ ሴት ልጅ ነህና በአባታችን ቤት አትወርስም ብለው አሳደዱት። ዮፍታሔም ከወንድሞቹ ፊት ሸሽቶ በጦብ ምድር ተቀመጠ። ምናምን ምናምንቴዎችም ሰዎች ተሰብስበው ዮፍታሔን ተከተሉት። ከዚያም ወራት በኋላ የአሞን ልጆች ከእስራኤል ጋር ይዋጉ ነበር። የአሞንም ልጆች ከእስራኤል ጋር በተዋጉ ጊዜ የገለዓድ ሽማግሌዎች ዮፍታሔን ከጦብ ምድር ለማምጣት ሄዱ። ዮፍታሔንም ና ከአሞን ልጆች ጋር እንድንዋጋ አለቃችን ሁን አሉት። ዮፍታሔም የገለዓድን ሽማግሌዎች የጠላችሁኝ ከአባቴም ቤት ያሳደዳችሁኝ እናንተ አይደላችሁምን? አሁን በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ? አላቸው። የገለዓድም ሽማግሌዎች ዮፍታሔን፣ ከእኛ ጋር እንድትወጣ፣ ከአሞንም ልጆች ጋር እንድትዋጋ ስለዚህ አሁን ወደ አንተ ተመልሰን መጣን፣ በገለዓድም ሰዎች ሁሉ ላይ አለቃችን ትሆናለህ፣ አሉት። ዮፍታሔም የገለዓድን ሽማግሌዎች፣ ከአሞን ልጆች ጋር ለመዋጋት ወደ አገሬ ብትመልሱኝ እግዚአብሔር በእጄ አሳልፎ ቢሰጣቸው እኔ አለቃችሁ እሆናለሁን? አላቸው። የገለዓድም ሽማግሌዎች ዮፍታሔን እግዚአብሔር በመካከላችን ምስክር ይሁን፣ በእርግጥ እንደ ቃልህ እናደርጋለን አሉት። ዮፍታሔም ከገለዓድ ሽማግሌዎች ጋር ሄደ። ሕዝቡም በላያቸው ራስና አለቃ አደረጉት። ዮፍታሔም ቃሉን ሁሉ በእግዚአብሔር ፊት በምጽጳ ተናገረ። ዮፍታሔም ወደ አሞን ልጆች ንጉሥ አገሬን ለመውጋት ወደ እኔ የምትመጣ አንተ ከእኔ ጋር ምን አለህ? ብሎ መልክተኞችን ላከ። የአሞንም ልጆች ንጉሥ የዮፍታሔን መልእክተኞች እስራኤል ከግብፅ በወጣ ጊዜ ከአሮን ጀምሮ እስከ ያቦቅ እስከ ዮርዳኖስ ድረስ ምድሬን ስለ ወሰደ ነው፣ አሁንም በሰላም መልሱልኝ ብሎ መለሰላቸው። ዮፍታሔም ወደ አሞን ልጆች ንጉሥ መልእክተኞችን እንደ ገና ላከ። እንዲህም አለው። ዮፍታሔ እንዲህ ይላል፣ እስራኤል የሞዓብን ምድር የአሞንንም ልጆች ምድር አልወሰደም። ነገር ግን ከግብፅ በወጣ ጊዜ እስራኤልን በምድረ በዳ በኩል ወደ ኤርትራ ባሕር በሄደ ጊዜ፣ ወደ ቃዴስም በደረሰ ጊዜ እስራኤል ወደ ኤዶሚያስ ንጉሥ በምድርህ እንዳልፍ እባክህ ፍቀድልኝ ብሎ መልእክተኞችን ላከ። የኤዶሚያስም ንጉሥ አልሰማም። እንዲሁም ወደ ሞዓብ ንጉሥ ላከ። እርሱም አልፈቀደም። እስራኤልም በቃዴስ ተቀመጠ። በምድረ በዳም በኩል ሄዱ፣ የኤዶምያስንና የሞዓብንም ምድር ዞሩ። ከሞዓብ ምድርም በምሥራቅ በኩል ወጡ፣ በአርኖንም ማዶ ሰፈሩ። የአርኖንም የሞዓብ ድንበር ነበርና የሞዓብን ድንበር አላለፉም። እስራኤልም ወደ አሞራዊው ወደ ሐሴቦን ንጉሥ ወደ ሴዎን መልእክተኞችን ላከ። እስራኤልም በምድርህ በኩል ወደ ስፍራችን እባክህ አሳልፈን አለው። ሲዮንም እስራኤል በድንበሩ እንዲያልፍ አላመነውም ነበር። ነገር ግን ሲዮን ሕዝቡን ሁሉ ሰበሰበ፣ በያሀጽም ሰፈረ፣ ከእስራኤልም ጋር ተዋጋ። የእስራኤልም አምላክ እግዚአብሔር ሲዮንና ሕዝቡን ሁሉ በእስራኤል እጅ አሳልፎ ሰጠ፣ መቱአቸውም። እስራኤልም በዚያ ምድር ተቀምጠው የነበሩትን የአሞራውያንን ምድር ሁሉ ወረሰ፣ ከአሮንም እስከ ያቦቅ ድረስ፣ ከምድረ በዳውም እስከ ዮርዳኖስ ድረስ የአሞራውያንን ምድር ሁሉ ወረሱ። የእስራኤልም አምላክ እግዚአብሔር ከሕዝቡ ከእስራኤል ፊት አሞራውያንን አስወገደ። አንተም ምድሩን ትወርሳለህን? አምላክህ ካሞሽ የሚሰጥህን አትወርስምን? እኛም አምላካችን እግዚአብሔር ከፊታችን ያስወጣቸውን የእነርሱን ምድር እንወርሳለን ወይስ ከሞዓብ ንጉሥ ከሴፎር ልጅ ከባላቅ አንተ ትሻላለህን? በውኑ እርሱ እስራኤልን ከቶ ተጣላውን ወይስ ተዋጋውን? እስራኤልም በሐሴቦንና በመንደሮቿ በአሮኤርና በመንደሮቿ በአርኖንም አቅራቢያ ባሉት ከተሞች ሁሉ ሦስት መቶ ዓመት ተቀምጦ በነበረ ጊዜ በዚያ ዘመን ስለ ምን አልወሰዳችኋቸውም ነበር? እኔ አልበደልሁህም። አንተ ግን ከእኔ ጋር እየተዋጋህ በድለኸኛል። ፈራጁ እግዚአብሔር በእስራኤል ልጆችና በአሞን ልጆች መካከል ዛሬ ይፍረድ። ነገር ግን የዮፍታሔ የላከበት ቃል የአሞን ልጆች ንጉሥ አልሰማም። የእግዚአብሔርም መንፈስ በዮፍታሔ ላይ መጣ። እርሱም ገለዓድንና ምናሴን አለፈ፣ በገለዓድም ያለውን ምጽጳን አለፈ፣ ከምጽጳም ወደ አሞን ልጆች አለፈ። ዮፍታሔም በእውነት የአሞንን ልጆች በእጄ አሳልፈህ ብትሰጠኝ ከአሞን ልጆች ዘንድ በደህና በተመለስሁ ጊዜ ሊገናኘኝ ከቤቴ ደጅ የሚወጣው ማንኛውም ለእግዚአብሔር ይሆናል፣ ለሚቃጠልም መሥዋዕት አቀርበዋለሁ ብሎ ለእግዚአብሔር ስዕለት ተሳለ። ዮፍታሔም ሊዋጋቸው ወደ አሞን ልጆች አለፈ፣ እግዚአብሔርም በእጁ አሳልፎ ሰጣቸው። በአሮኤርም እስከ ሚኒትና እስከ አቤሌክራሚም ድረስ ሀያ ከተሞችን በታላቅ አገዳደል መታቸው። የአሞንም ልጆች በእስራኤል ልጆች ፊት ተዋረዱ። ዮፍታሔም ወደ ቤቱ ወደ ምጽጳ መጣ። እነሆም ልጁ ከበሮ ይዛ እየዘፈነች ልትገናኘው መጣች። ለእርሱም አንዲት ብቻ ነበረች፣ ከእርሷም በቀር ወንድ ወይም ሴት ሌላ ልጅ አልነበረውም። እርሷንም ባየ ጊዜ ልብሱን ቀዶ፣ አወይ ልጄ ሆይ፣ ወደ እግዚአብሔር አፌን ከፍቻለሁና፣ ከዚያውም እመለስ ዘንድ አልችልምና፣ በጣም አዋረድሽኝ አስጨነቅሽኝም አላት። እርሷም አባቴ ሆይ አፍህን ለእግዚአብሔር ከከፈትህ እግዚአብሔር በጠላቶችህ በአሞን ልጆች ላይ ተበቅሎልሃልና በአፍህ እንደ ተናገርህ አድርግብኝ፣ አለችው። አባቷንም ይህ ነገር ይደረግልኝ ከዚህ ሄጄ በተራሮች ላይ እንደወጣና እንደወርድ ከባልንጀሮቼም ጋር ለድንግልናዬ እንዳለቅስ ሁለት ወር አሰናብተኝ፣ አለችው። እርሱም ሂጂ አላት። ሁለት ወርም አሰናበታት። ከባልንጀሮቿም ጋር ሄደች፣ በተራሮችም ላይ ለድንግልናዋ አለቀሰች። ሁለት ወር ከተፈጸመ በኋላ ወደ አባቷ ተመለሰች፣ እንደ ተሳለውም ስዕለት አደረገባት። እርሷም ወንድ አላወቀችም ነበር። የእስራኤልም ሴቶች ልጆች በዓመት በዓመቱ እየሄዱ የገለዓዳዊውን የዮፍታሄን ልጅ በዓመት አራት ቀን ሙሾ እንዲያሞጡ በእስራኤል ዘንድ ልማድ ሆነ።